በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18፣ 19። መስቀል ኃይላችን ነው። የነገረ መስቀሉን መነሻ የታሪኩን መዳረሻ መርምራ ለማወቅ ብትሻ እመቆስጠንጢኖስ ንግሥ እሌኒ ተደብቋት መቼ ቀረ፣ ሚስጥር ሆኖ እንደተቀበረ በባዕድ ሀገር በኢየሩሳሌም ሃይማኖቷን ጠብቃ ለእውነት ተነሳ ጸንታ ታጥቃ ተራሰው መስላ ራሷን ንቃ መስቀሉን አስቀድማ ስታስፈልግ በገጠር በከተማ ኪራኮስ እስራኤላዊው በአምላክ ቃል እያጽናናት የመስቀሉን ቦታ እየመራት፣ ደመራውን ደምራ የእጣኑ ጢስ ምልክት ሆኖ መስቀሉ ተገኘ ተቆፍሮ፣ ምቀኞችን አሳፍሮ፣ ድውያንን እየፈወሰ፣ አንካሶችን እያረታ፣ ጎባጣዎችን እያቀና፣ ለምጻሞችን እያነጻ፣ እውራንን እያበራ፣ ሙታንን እያስነሳ ዜናው ተሰማ በዓለም ዙሪያ። ጥበበኞች ነንባዮቹ የአይሁድ ካህናት ግብዞቹ፣ መጎብኘታቸውን ያላወቁ ሰላማቸውን የናቁ መዳኛቸውን የረሱ በስራቸው የረከሱ መስቀሉን ቢቀብሩትም አልቻሉም ሊሰውሩት፣ ከሌኒ ንግሥት ሊሸሽጉት፣ ዝናውን ከቁስጥንጥንያ ከዚያም አልፎ በኢትዮጵያ እየተባለ ሃሌሉያ እስኪኛም ይመርብን የመስቀሉ ቃል እንዲያድርብን በአዲስ ምስጋና በዝማሬ ደመራውን እንደምራ ተሰብስበን በመስቀሉ ዙሪያ መስቀል ኃይላችን ነው። መስቀል ጽናዓችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው እየተባለ ያስተጋባ፣ እየተበተነ የአደይ አበባ። መስከረም ጠባ፣ እዮሃ አበባ፣ መስቀል ጠባ፣ እዮሃ አበባ፣ መስከረም ጠባ፣ እዮሃ አበባ፣ መስቀል ጠባ፣ እዮሃ አበባ። ወስብሃት ለእግዚአብሔር